ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አስራ ሁለተኛው የአድዋ ድል መታሰቢያ ነገ ይከበራል። ዛሬ በዋዜማው ልዩ ዝግጅትም ይኖረናል። ኦሮሚያን ማልማት ማለት ኢትዮጵያን ማልማት ስለሆነ በአንድነት ትናንት ተነስተን ጠላቶቻችን እንዳሸነምኑ አንድነት ኃይል ስለሆነ በጋራ ሆነን ለክልሉ የልማት ጥሪ ማልሽ መስጠት የምንችልበት ጊዜ አሁን ስለሆነ በጋራ የልማት ማህበሩን ጥሪ ተቀብሎ በተለያዩ ስቴቶች በምናደርገው ስብሰባ ላይ እንዲገኝ እንዲያበረታታ ማድረግ አለብን። አሜሪካ የሚገኙት የልማት ማህበሩ ዋና ዲሬክተር አቶ ደጀኔ የተቻ ናቸው። ማህበሩ የኦሮሚያ ልማት ማህበር የአሜሪካ ቢሮን ሊከፍት ነው፣ ዘገባ ይዘናል። ቀደም ብለን እንደጠቆም ነው 123ኛው የአድዋ ድል መታሰቢያ ነገ ይከበራል። በዋዜማው በርከት ያሉ ልዩ ልዩ ዝግጅቶችን ይዘናል። ከምሽቱ ዜና መካከል ደግሞ የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዝዳንት ኡሁሩ ኬንያታ የአዋሳ ፓርክን ጎበኙ፣ ሶማሊያ ውስጥ በተካሄደ ጥቃት 20 ሰዎች ሞቱ፣ አያሌ የቆሰሉ፣ ደቡብ ሱዳን ሰባት ሰዎችን በስቅላት ቀጣች፣ የሚሉ ይገኙባቸዋል። አርብ የካቲት 22 2011 ዓ ም ጤና ስትልን እንደምናመሻችሁ፣ ክብራትና ክቡራን አድማጮቻችን በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረን እናመሻለን። አብራችሁን አምሹ። አሁን የሰዓቱን የዓለም ዜና መልካም ምሽት። ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዚዳንት ኡሁሩ ኬንያታ የአዋሳ ኢንዱስትሪ ፓርክን መጎብኘታቸው ተገለጠ። በጉብኝታቸው ወቅት ስለ አጠቃላይ የፓርኩ እንቅስቃሴ ገለጣ የተደረገላቸው ሲሆን የሁለት ኩባንያዎችን የምርት ሂደትም ተዘዋውረው ተመልክተዋል። ጠቅላይ ሚኒስትር አብይ ባለፈው ዓመት በኬንያ ባደረጉት ጉብኝት በሁለቱ አገሮች መካከል ያለውን የኢኮኖሚ ግንኙነት ወደ ላቀ ደረጃ ለማድረስ መስማማታቸው አይዘነጋም። የፕሬዝዳንቱ ጉብኝት ስምምነቱን ከፍ ወዳለ ምዕራፍም ያሸጋግረዋል ተብሎ እንደታመነበት የፓርኩ ሥራ አስኪያጅ አቶ ፍጹም ከተማ ገልጠዋል። ዶክተር አብይ ዛሬ ጠዋት በተካሄደ የኢንቨስትመንት መድረክ ሞያሌን የምሥራቅ አፍሪካ የኢኮኖሚ ማዕከል ለማድረግ ከኬንያ ጋር በጋራ እንደሚሠራ ገልጠዋል። ፕሬዝዳንት ኬንያታ በኢትዮጵያ የሁለት ቀናት ይፋዊ ጉብኝት ለማድረግ አዲስ አበባ የገቡት ዛሬ ጠዋት ነው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ አምስተኛ የወንጀል ችሎት አቶ ኢሳይያስ ዳኘው ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ አቃቢ ህግ የሰጠውን ምላሽ አዳመጠ። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማም ተለዋጭ ቀጥሮ ሰጥቷል። ለዝርዝሩ መለስካቸው አምሃ። ፍርድ ቤቱ ዛሬ ረፋዱ ላይ እንደተሰየመ ከትናንት በስቲያ አቶ ኢሳይያስ ዳኘው በጠበቃቸው አማካይነት አቃቢ ህግ ላቀረበባቸው ክስ የመጀመሪያ ደረጃ መቃወሚያቸውን በቃል ያሰሙ መሆናቸውን አስታውሰው አቃቤ ህግ የበኩሉን ምላሽ በቃል እንዲሰጥ ጠይቋል። አቃቤ ህግ በበኩሉ ክርክሩን በጽሑፍ እንዳዘጋጀ ገልጾ ይህንኑ ለፍርድ ቤቱ እንዲያቀርብ አመልክቷል። ፍርድ ቤቱም የተከሳሽ ጠበቃ ክርክራቸውን በቃል በግልጽ ችሎት ያቀረቡ በመሆኑ አቃቤ ህግም ምላሹን በዚሁ መንገድ ማሰማት እንዳለበት አዟል። አቃቢ ህግ በበኩሉ በጽሑፍ ያዘጋጀውን ክርክር በንባብ እንደሚያቀርብ አስታውቆ በጽሑፍ ያሰፈረው ክርክር ግን ከመዝገቡ ጋር እንዲያያዝለት በማመልከት ለተከሳሽ የመጀመሪያ ደረጃ መቃወሚያ ምላሹን በንባብ አሰምተዋል። አቃቤ ህግ በመልሱ የተከሳሽ ጠበቃ እንዳስቀመጡት የመሠረተው ክስ ግልጽነት የጎደለው አይደለም። ተከሳሽ የወንጀል ድርጊቱን የፈጸሙት ከተባባሪዎቻቸው ጋር መሆኑን በክሱ ቢገለጽም የተባባሪዎቹ ስም አልተካተትም መባሉም ሕጋዊ ተቀባይነት ያለው ክርክር አይደለም። ምክንያቱም የተባባሪዎቻቸውን ዝርዝር ማቅረቡ አይጠበቅም ተገቢነትም የለውም ብሏል። የሥልጣን ደረጃቸው ተለይቶ አልተጠቀሰም የተባለውም ትክክለኛ አገላለጽ አይደለም። በክስ ማመልከቻው የኤንጂቲኦ ዳይሬክተር በሚል ተመልክተዋል የሚሉና ሌሎችንም ተቃውሞዎች በመዘርዘር ምላሽ ሰጥቶ የወንጀል ድርጊቱ በጊዜ አልተዘረዘረም የሚለውን ተቃውሞ በመቀበል በዚህ ረገድ ያለውን ጉድፈት ለማሻሻል ጊዜ እንዲሰጠውና የክስ ማሻሻያ እንዲያቀርብ ተለዋጅ ቀጠሮ ጠይቋል። ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ብይኑን ለመስጠት ለየካቲት 29 ቀን 2011 ዓ ም ቀጠሮ ቆርጠዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ሶማሊያ ውስጥ በተካሄደ ጥቃት የሀያ ሰዎች ሕይወት መጥፋቱ ተገለጠ። ይህ ዛሬ አርብ የተካሄደው ጥቃት ህዝብ በብዛት በአንድ አካባቢ በሚገኝበት ሞቃዲሾ አውራ መንገድ ላይ ተሽከርካሪዎች የቦምብ ፍንዳታ ባደረሱ ማግስት ነው። በነውጠኞችና በመንግሥት የጸጥታ ኃይሎች መካከል በተካሄደው ጥቃት ከሞቱት በተጨማሪ አርባ ያህል ሰዎች መቁሰላቸውም ታውቋል። ከአልቃይዳ ጋር የሚሠራው አልሸባብ ለጥቃቱ ኃላፊነት መውሰዱም ተገልጧል። አንድ የአልሻባብ ቃል አቀባይ ለሮይተርስ ዜና አውታር በሰጡት ቃል ቡድኑ ማካ አልሙካሪያ ሆቴልን መቆጣጠሩን ገልጧል። ቃል አቀባዩ አብደሲስ አቡ ሙሳብ በሰጡት ገለጣ የመንግስት ኃይሎች ወደ ሆቴሉ ለመግባት ሶስት ጊዜ ሞክረው ተዋጊዎቹ እንዳላስገቧቸውና አሁንም በቡድኑ ቁጥጥር ስር ሆቴሉ ማለት ነው እንደሚገኝ አመልክቷል። ደቡብ ሱዳን እየተገባደደ ባለው የካቲት ወር ሰባት ሰዎችም በስቅላት ቀጣች። ሶስቱ ከአንድ ቤተሰብ ናቸው። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል እንደገለጠው ሰባቱም ሟቾች ወንዶች ናቸው። የምስራቅ አፍሪቃ አምነስቲ ምክትል ዲሬክተር ሰይፍ ማንጎጎ ዛሬ ይፋ እንዳደረጉት ለሰው ልጅ ህይወት ደንታ የሌላቸው የደቡብ ሱዳን ባለስልጣናት ሰውን በሞት መቅጣት ኋላ ቀርነትና ዓለም እየተወው እንደመጣም ግንዛቤ አላገኙም ሲሉ ተችተዋል። የደቡብ ሱዳን ባለስልጣናት ሰዎችን በሞት ከመቅጣት ይልቅ ለእስረኞች ተሃድሶ በመስጠት ወደ ጤናማ ህይወታቸው ቢመልሷቸው በህብረተሰቡ ውስጥ አዎንታዊ ሚና መጫወት በቻሉ ነበር ብለዋል ዲሬክተሩ ማጓምጎ። በተጨማሪም የደቡብ ሱዳን የሞት ቅጣት በስቅላት ነው የሚፈጸመው። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ምንም እንኳ የዚህ ሳምንቱ የቪየትናም ድርድር ፍሬ አልባ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያው መሪ ኪም ጆንግ ኡን ላይ ቅሬታ እንደሌላቸው ይልቁንም ሐቀኛ መሪ ሲሉ እንዳሞካሿቸው ተሰማ። ትራምፕ ሃኖይ ውስጥ በተቀረጸውና ትናንት ሐሙስ አየር ላይ በኋላው የፎክስ ቴሌቪዥን ቃለ ምልልሳቸው ፕሬዚዳንት ኪም ብልህ እንዲሁም ፈጣን ሰው ናቸው ብለዋል። እኔም እወዳቸዋለሁ፣ እርሳቸውም ይወዱኛል ያሉት ዶናልድ ትራምፕ ይሄ እንኳ አይሆንም ተብለው ለቀረበላቸው ትችት ወይም ለተጠራጠሩ ሰዎች በሰጡት መልስ ለምንድን ነው የማልወዳቸው? ሁለታችንም እንግባባለን ብለዋል። ትናንት ሐሙስ በዩናይት ስቴትስ ምክር ቤት የደህንነትና የጸጥታ ጉዳዮች ኮሚቴ ፊት ቀርበው ከሰባት ሰዓታት በላይ የምስክርነት ቃል በዝግ የሰጡት በፕሬዚዳንት ዶናልድ ትራምፕ የቀድሞ ጠበቃ ማይክል ኮሆን ቀጣይና የመጨረሻው የምስክርነት ቃላቸውን ለመስጠት እንደ አውሮፓውያን የዘመን አቆጣጠር መጋቢት ስድስት በኢትዮጵያ የዘመን አቆጣጠር የካቲት 27 ቀን ወደ ምክር ቤቱ እንደሚመለሱ ተገለጠ። የኮሚቴው ሊቀመንበር የካሊፎርኒያው ዴሞክራት አዳም ሼፍ እንደገለጡት ከኮህን ጋር በትራምፕ የሞስኮ ህንፃ ፕሮጀ ጉዳይ ላይ የሰሩት ሩሲያዊው የንግድ ሰው ፍሊክስ ስታርም ይመለሳሉ። ስታር ከፕሬዚዳንት ትራምፕ ጋር ባላቸው ግንኙነት ነው የመገናኛ ብዙኃኑን ትኩረት የሳቡት። ኒውዮርክ ታይምስ ጋዜጣ እንደ አውሮፓውያን የዘመን አቆጣጠር በ2017 ዘገባው ስታር ለኮህን በላኩት የኢሜይል መልእክት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ቀረቤታ እንዳላቸውና የህንጻ ፕሮጀው ስምምነትም ለትራምፕ በምርጫ ማሸነፍ እንደሚረዳ ጽፏል። ልጃችን በምርጫው አሸንፎ የዩናይትድ ስቴትስ ፕሬዚዳንት እንደሚሆን እኛ ሁኔታዎችን እናመቻቻለን ብለው ነው ስታር የጻፉት። ከእንግዲህ የሮሄንጂያ ስደተኞችን እንደማትቀበል ባንግላዴሽ ለተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት አሳወቀች። የውጭ ጉዳይ ሚኒስትሩ ሻሂዱል ሐቆይ በትናንቱ ቀን ለምክር ቤት ባስተላለፉት መልእክት ከማያንማር ለሚመጡ ስደተኞች ከእንግዲህ ምንም አይነት መስተንግዶ እንደማናደርግ ስገልጥ በሐዘን ነው ብለዋል። የማያንማር አምባሳደር ሆዱ ሹዋን በበኩላቸው የሮሄንጂያ ስደተኞችን ለመመለስ አገራቸው ጊዜ እንደሚያስፈልጋት አስታውቀዋል። ከፍተኛ የሥነ ልቦና ዝግጅት ስለሚያስፈልግ ምክር ቤቱ ጊዜ እንዲሰጥና ትዕግሥትም እንዲያደርግ አምባሳደሩ ጠይቀዋል። እርሳቸው እንደሚሉት አምባሳደሩ ማለት ነው። ራካይን ውስጥ ያለው ሁኔታ ምቹ ስላይደለ በአሁኑ ወቅት አንድም የሮሄንጂያ ስደተኛ ለመመለስ ፈቃደኛ አይደለም። ታሊባን ደቡባዊ አፍጋኒስታን ውስጥ በሚገኝ አንድ ከፍተኛ ወታደራዊ ጦር ካምፕ ላይ ማለዳ ባካሄደው ጥቃት ሀያ አምስት ወታደሮ የተገድለው ሌሎች በርካታዎች መማረካቸው ተገለጠ። የአፍጋኒስታን ባለስልጣናትና የታሊባን ምንጮች እንዳረጋገጡት አጥፍቶ ጠፊዎች ያሉበት ወታደራዊ ዩኒፎርም የለበሱና በከባዱም የታጠቁ ሰርጎ ገቦች ሄልማንድ ክፍለ ግዛት ውስጥ የሚገኘውን የዩናይት ስቴትስ ወታደሮች የነበሩበትን የሾራብ ጦር ካምፕ ጥሰው በመግባት ነው ጥቃቱን ያካሄዱት። ግጭቱ እስከ ኩለ ቀን ድረስ እንደ ተካሄደ የተገለጸ ሲሆን፣ አካባቢው ከአጥቂዎች መጽዳቱንና እርምጃ መወሰዱን ግን የአፍጋኒስታን ባለስልጣናት እርግጠኞች እንዳልሆኑም ታውቋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በአለም ዜና የጀመረው መደበኛ ስርጭታችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። ወደ ቀጣዩ ማለትም የዕለቱ አብይ ርስ ከማለፋችን አስቀድሞ ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ እናሰማ። በውጫሌ ውል ልዩ ስሙ ይስማ ንጉሥ በተባለ ስፍራ አጼ ምኒልክና የጣሊያኑ እንደራሴ ውል በተፈራረሙበት ቦታ ላይ ቤተ መዘክር እየተገነባ ነው። በሰዓቱ ሲፈራረሙበት የነበሩት ድንጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለመው የአምባልሰል ተራራዛ አካባቢ ነው፣ ግሸን የግማደ መስቀሉ ያለበት አካባቢ ዘ ነው፣ ጎልባሃይ ዝቅዛ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው። የደቡብ ወሎ ዞን ባህልና ቱሪዝም ኃላፊ አቶ ሱሌማን እሸቱ ናቸው። የአድዋ ድል በዋዜማው ለ123ኛው የአድዋ ድል መታሰቢያ በዓል ውሎ የተፈረመበትን ይህን ቀደም ብሎ የተጠቀሰውን የይስማ ንጉሥ አካባቢ ዛሬ እንቃኛለን። ሙሉ ቅንብሩም በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢረስ አመሰግናለሁ። ጊዜው ቀኑንም አረመርኛል መቶ ሀያ ሶስተኛ እኔ አስራ ሁለት አለ ቅዱም ይመስለኛል ቅርብ ቅርብ ይመስላል መጣሁት የእለቱ አብይ ርዕስ እንዲህ ይገባል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የአልሻባብ ተዋጊዎች በአንድ የመኖሪያ ህንፃ ላይ ከትናንት ጀምረው ያደረሱት ወረራ የመንግስቱ የጸጥታ ኃይሎች በወሰዱት እርምጃ ሊያበቃ መቻሉ ተዘግቧል። የመንግስቱ ኃይሎች ታጣቂዎቹን ለ24 ሰዓታት ያህል በውጊያ እንደጠመዷቸው ነው የተነገረው። በመዲናዋ በሚገኝ ሆቴል ጎን ያለውን ህንፃ ከትናንት ማታ ጀምረው ከወረሩት መካከል ቁጥራቸው ያልታወቀ ታጣቂዎች አሁንም እዚያው እንዳደፈጡ መሆናቸው ተገልጧል። የቪኦኤ ሶማሌኛ አገልግሎት ባልደረባችን መሐመድ አልአድ ያጠናቀረው ዘገባ አለ። ዝርዝሩን ቆንጅት ታቀርባለች። በስፍራው ያለ የቪኦኤ ዘጋቢ እንዳመለከተው የመንግስቱ የጸጥታ ኃይሎች አካባቢውን በጠቅላላ አጥረው የሞቱትን ሰዎች አስከሬኖች ማንሳት ጀምረዋል። ጋዜጠኞች ታጣቂዎቹ የወረሩት ህንጻ አጠገብ እንዳይጠጉ ተከልክለዋል። ትናንት ሐሙስ ማታ ነው ታጣቂዎች ማካ አልሞካራማ የሚባለው የሞቃዲሾ ቁልፍ አውራ ጎዳና ዳርና ዳር በሚገኙ ሆቴሎችና ምግብ ቤቶች ደጃፍ በሁለት መኪናዎች ላይ የጠመዷቸውን ቦምቦች ያፈነዱት። በአንድ ሰዓት ልዩነት ከደረሱት ፍንዳታዎች በኋላ ታጣቂዎቹ በአቅራቢያው ያለ የመኖሪያ ህንጻ ላይ ሆነው ተኩስ ከፈቱ፣ የእጅ ቦምብ መወርወርም ጀመሩ። የሶማሊያ የጸጥታ ባለስልጣናት እንደሚሉት ታጣቂዎቹ ኢላማቸው አድርገው የነበሩት አንድ ሆቴል መስሏቸው ነው የመኖሪያ ሕንጻውን የወረሩት። የቀድሞ የሶማሊያ የብሔራዊ ጸጥታ ምክትል ኃላፊ የነበሩት አብዲሰላም ጉሌድ የሚከተለውን አስተያየት ሰጥተዋል። እርምጃው በቶሎ እንደሚጠናቀቅ ነበር የታሰበው። ነገር ግን ታጣቂዎቹ በጭንቀት ብዛት ያላቸውን ሲቪሎች በመከላከያ ተገንነት አግተው ስለነበር ለጸጥታ ኃይሎቹ እርምጃቸውን ለማጠናከር አስቸጋሪ አድርጎባቸዋል። የማስታወቂያ ሚኒስትሩ ዳሂር ሞሐመድ ጌሌ በመንግስቱ ራዲዮ በሰጡት ምላሽ ታጣቂዎቹን ከህንጻው ለማስወጣት ቀላል አልነበረም ነው ያሉት። እርምጃው በቶሎ እንደሚጠናቀቅ ነበር የታሰበው። ነገር ግን ታጣቂዎቹ በጭንቀት ብዛት ያላቸውን ሲቪሎች በመከላከያ ተገንነት አግተው ስለነበር ለጸጥታ ኃይሎቹ እርምጃቸውን ለማጠናከር አስቸጋሪ አድርጎባቸዋል። ይህ በዚህ እንዳለ በትናንቱ የመኪና ላይ ቦምብ ፍንዳታ የሞቱት ሰዎች ቁጥር ከሶስት የሆስፒታል የህሙማን መቀበያ ክፍሎች በተገኙ መረጃዎች መሰረት ከሰላሳ በልጧል። የታጣቂዎቹ ወረራ እንዲያበቃ ከተደረገ በኋላ የተገኙት አስከሬኖችና ቁስለኞች ቁጥር ባለመታወቁ እንጂ አሃዙ ሊጨምር እንደሚችል ነው ሞቃዲሾ ያሉ የቪኦኤ ዘጋቢዎች የሚናገሩት። ለትናንቶቹ ተከታታይ የቦምብ ፍንዳታዎችና በመኖሪያው ህንጻ ወረራ ጽንፈኛ እስላማዊ ታጣቂ ቡድን አልሸባብ ኃላፊነት ወስዷል። በምዕራባውያን ከሚደገፈውና ሀያ ሁለት ሺ ወታደሮች ባሉት የአፍሪካ ህብረት ሰላም አስከባሪ ኃይል ከሚጠበቀው መንግስት ጋር የሚዋጋው አልሸባብ በደቡብና ማዕከላዊ ሶማሊያ ካሉት ጠንካራ ይዞታዎቹ አብዛኞቹን በመንግስቱና በአህጉራዊው ህብረት ሰራዊት መነጠቁ ይታወቃል። በዩናይትድ ስቴትስ በተከታታይ በሚሰነዘሩበት የአየር ጥቃቶችም የተዋጊዎቹ እንቅስቃሴና አቅሙ እጅጉን ተዳክሟል። ባለፈው የአውሮፓውያን 2018 ዓ ም ብቻ የዩናይትድ ስቴትስ የአፍሪካ ክፍለ ጦር በአልሸባብ ተዋጊዎች ላይ 50 ጊዜ ጥቃቶችን እንዳደረሰን የተነገረው ዘንድሮ ብቻ 23 ጊዜ ድብደባ አካሂዷል። በዚህ ሳምንት ማክሰኞ ባደረሰው ጥቃት 20 ሽብርተኞችን መግደሉ ይታወቃል። ታጣቂው ቡድን ወታደራዊ እርምጃዎች ቢበረቱበትም ታዲያ ሞቃዲሾ ውስጥ በየጊዜው ግድያዎች መፈጸሙና ፍንዳታ ማድረሱን እንደቀጠለ ነው። ባለፈው ወር ምክትል ጠቅላይ አቃቢ ህጉን መሐመድ ሙርሳልንና ከሁሉም በዕድሜ አንጋፋ የነበሩትን የምክር ቤት አባል ኦስማን ኢልሚ ቦኮሬን መግደሉ አይዘነጋም። ወደ ሁለተኛው የመጽሔቱ ትንታኔ ርዕስ እንሻገር። የኦሮሚያ ልማት ማህበር የአሜሪካ ማስተባበሪያ ጠቅላይ ቢሮውን ከነገ በስቲያ እሁድ ሚኒሶታ ክፍለ ግዛት ውስጥ ዋና ከተማይቱ ሚኒያፖሊስ በይፋ ይከፈታል። ኦሮሚያን ማልማት ኢትዮጵያን ማልማት ነው ያሉት የልማት ማህበሩ ዋና ዲሬክተር አቶ ደጀኔ ኢትቻ ሁሉም ሰው ያለ ልዩነት እንዲረባረብ ሲሉ ነው ጥሪ ያሰሙት። ሰለሞን አባተ ተጨማሪ ይዟል። ከተቋቋመ ሀያ አምስት ዓመታትን ያስቆጠረው የኦሮሚያ ልማት ማኅበር ባለፉ የእንቅስቃሴው ዓመታት ከአራት ቢሊዮን ብር በላይ የፈጁ ለሕዝብ አገልግሎት እየሰጡ ያሉ ተቋማትን መገንባቱን የማኅበሩ ዋና ዳይሬክተር አቶ ደጀኔ ኢትቻ ነግረውኛል። ይሄ ልማት ማህበር እንዲቋቋም ያደረጉት ሶስት ዋና ዋና ትኖች ነበሩ። አንደኛ ኦሮሚያ በዛን ሰዓት መሰረተ ልማት ያልተስፋፋበት ካለም፣ ደግሞ መሰረተ ልማቱ በከተሞች አካባቢ ብቻ ተወስኖ ስለነበረ በገጠሪቱ ክፍል ያሉ የክልሉ ተወላጆች ወላዶች ሁለት ነፍስ ይዞ ይሞቱ ነበር። መንገድ ባለመኖሩ ጤና ጣቢያ ባለመኖሩ የተወለዱ ልጆችም ደግሞ በውሃ ወለድ በሽታ የክልሉ ህዝብ ሲሰቃይ ነበረ ከዛም አልፎ ተቋቁሞ ያደጉ ልጆች ወደ ትምህርት ቤት ሄዶ መማር ሲፈልጉ ትምህርት ባለመስፋፋቱ በመሰረተ ልማቱ እረኛና ከብት በመጠበቅ በኋላ ቀርነት ውስጥ ስለነበረ፣ ስለዚህ ይሄንን ነገር በመንግስት ብቻ ሊፈታ ስለማይችል ለምን እኛ የራሳችን አስተዋጽኦ አናደርግም ብለው ውስን የክልሉ ተወላጆች ምሁራን፣ አርሶ አደሮች፣ ነጋዴዎች በጋራ ሆኖ በብሔር፣ በሃይማኖት፣ በሌላው ሳይ ሳይል የለማች ክልል የተማሪው የሰው ሀብት የተፈጠረበት ለነዋሪዎቿ ምቹ የሆነች ኦሮሚያ ተፈጥራ ለማየት እንዲፈልጉ ውስን የክልሉ ተወላጆችና የብሔሩ ተወላጆች ያቋቋሙ ልማት ማህበር ነው። እኛ የልማት ማህበር ነን ይላሉ አቶ ደጀኔ። በሃይማኖት ያልተገደበ የፖለቲካ አመለካከት የማያራምድ ተቋም ነው የኦሮሚያ ልማት ማህበር። ይሄ ልማት ማህበር ባለፉት ሀያ አምስት አመታት ሰባት መቶ ሰላሳ አንድ ትምህርት ቤቶችን በመገንባት ኢንፍራስትራክቸር የሚያስፈልገውን በማሟላት ልጆች የትምህርት ቤት እንዲሄዱ አድርጓል። የእናቶችና የህፃናት ሞት ለመቀነስ ሁለት መቶ ስድስት ጤና ጣቢያዎችን በመገንባት አስፈላጊ ቁሳቁሶችን በማሟላት አምቡላንስ በመግዛት የእናቶችና የልጆች ሞት እንዲቀነስ ለማድረግ ተሰርተዋል። በአካባቢ እንክብካቤ ላይ ትልቅ ስራ ሰርተዋል። ወደ አንድ ሺ ስምንት መቶ የውሃ ፕሮጀክቶችን በመስራት የክልሉ ህዝብ የንጹህ መጠጥ ውሃ እንዲያገኝ አድርገዋል። መንገድ ሰርቷል ወደ ሶስት መቶ አርባ ሰባት የሚሆን ኪሎ ሜትር ሰርቷል። እንግዲህ ይህን መንገድ የኦሮሚያ ልማት ማህበር በኦሮሚያ ክልል ውስጥ ያለው ኦሮሞ ይሁን አማራ ይሁን ጉራጌ ይሁን ትግራይ ይሁን ሁሉም መንገዱን ይሄዱበታል። ውሃም ከሆነ ሁሉም ይጠጣል። ስለዚህ ለክልሉ ላለው ህዝብ ይህን የልማት ስራዎችን ትሰራ ነበር። በአጠቃላይ ወደ ሶስት ሺ አራት መቶ ፕሮጀክቶችም አራት ነጥብ አንድ ቢሊዮን የኢትዮጵያ ብርቦች በማድረግ የልማት ስራዎችን ሰርተዋል። መንግስት ያልደረሰበት ግን በጣም ውስብስብ ለህዝባችን ክሪቲካል ችግር የሆኑትን ቦታ ቀድሞ በመድረስ የልማት ስራዎችን ሲሰራ ነው የቆየው። የኦሮሚያ ልማት ማህበር የተቋቋመው የመንግስትን ቀዳዳዎች ለመድፈንና ለማገዝ እንጂ ከመንግስት እገዛ ለመጠበቅ ባለመሆኑ የተመደበለት በጀትም ሆነ የሚሰጠው የገንዘብ ድጋፍ እንደሌለ ተናግረዋል ዋና ዳይሬክተሩ እኛ የለዚህ ባጀት ደግሞ የምናገኘው ከህዝባችን ነው። ከአርሶ አደሩ፣ ከመሁራን በወራዊ ኮንትሪቢሽን ከምናገኘው እና ከአለም አቀፍ ኤንጂዎች ፕሮፖዛል በመስራት ከምናገኘው ነው። ይህን ስራ ምንሰራ እንጂ ከመንግስት አምስት ሳንቲምም አናገኝም። ከነገ በስቲያ እሁድ ጠቅላይ ቢሮውን ሚኒያፖሊስ ላይ በይፋ የሚከፍተው የማኅበሩ የአሜሪካ ማስተባበሪያ ይፋ ማድረጊያ እንቅስቃሴውን ትናንት ሐሙስ የምዕራብ ዩናይትድ ስቴትሷ ኦሬገን ግዛት ትልቋ ከተማ በሆነችው ፖርትላንድ ደጋፊዎችን በማሰባሰብና ቅስቀሳ በማድረግ መጀመሩን የአሜሪካ ማስተባበሪያ ቢሮው ሥራ አስፈጻሚ ኮሚቴ የህዝብ ግንኙነት ኃላፊ ወይዘሮ ሁሪያ ለታ ነግረውኛል። የኦሮሚያ ልማት ራዕይና ተልዕኮ በእሁድ ማርች ሶስት ላይ የካቲት ሀያ አራት ላይ ማለት ነው ከኢትዮጵያ የመጡ ፕሬዚደንት ደጀኔ ኢትቻ ለማብራራት ዝግጁ ላይ ናቸው ማለት ነው፣ ሰው ጥያቄ ካለው ለምን እዚህ እንዳስፈለገ ሁሉ በእሳቸው በኩል መልእክት ይተላለፋል ማለት ነው። የኦሮሚያ ልማት ማህበር ሀያ አምስት አመታትን ያስቆጠረ ተቋም ነው። በውጭ ያሉ የኦሮሚያ ተወላጆች ወይም በዩናይትድ ስቴትስ ያላችሁ እስካሁን ድረስ ግንኙነት ነበራችሁ፣ ከዚህ ማህበር የምታግዙበት የምትረዱበት መንገድ ነበረ። እንደሚታወቀው ላለፉት ሀያ አምስት አመታት ሀገራችን ውስጥ የነበረው ፖለቲካ ጫና እኛ ከኦሮሚያ ልማት ማህበር ጋር ግንኙነት ፈጥረን ለመስራት ብዙ ክፍተት ቦታ አልነበረንም። ይሄም የፖለቲካ ጫኛ የነበረው ሁላችንም የምናውቀው ነው። አሁን ግን ለውጡ ከመጣ ጊዜ ጀምሮ የተለያዩ ሰዎች ኦሮሚያን በመጎብኘት ይሄንን ኦሮሚያ ልማት ቢሮውንም ሄዶ በማየት የተለያዩ ራዕይና እቅድ ይዘው ወደዚህ ተመለሱ። በዛ ምክንያት ነው አሁን የኦሮሚያ ልማት ቢሮውንም ወደ ዳያስፖራ አምጥተን አገራችን ያለው የልማት ሁኔታ መሻሻል እንዳለበት ወስነን በፍላጎት ጥቂት ሰዎች አንድ ላይ መጥተን ስም ለመጥቀስ ኦቦ ለሊሳ ሂካ እና ሴና ጀንጀሞ የሚባሉት ናቸው። ሁላችንንም እያሰባሰቡት ኢትዮጵያ ሄደው ይሄንን ቦታ ኦሮሚያ ልማት ቢሮውን ሄደው ጎብኝተው እየሰሩ ያሉትንም ስራ አይተው በጣም ተገርመው እና ተደንቀው ይሄ ደግሞ ወደ አሜሪካ መቶ ተረዳድተን ልማቱን በበለጠ ሁኔታ ማሻሻል እንዳለብን ወስነው አሰባስበው ቢሮውን ለመክፈት ዝግጅት ላይ ነን ማለት ነው። አሁን ለመሆኑ የኦሮሚያ ልማት ማህበር አባል ወይም ደጋፊ ለመሆን ኦሮሞ መሆንን ወይም የክልሉ ተወላጅ መሆንን ይጠይቅ ይሆን እንዴ? አቶ ደጀኔ፣ በፍጹም በፍጹም። ቅድም ያልነው ራዕያችን አንደኛ በኦሮሚያ ክልል ውስጥም የሚገኝ ማንኛውም ሰው ኦሮሚያን የማልማት መብት አለው፣ ግዴታም አለ። ምክንያቱም ቅድም እንዳል ዋት እናወጣ ለይተን ለኦሮሞ አይደለምና እዛ ላለው ለክልላችን ነዋሪዎች ነው። ይህንን ነገር ደግሞ ከኛ ከባህላችን ደግሞ ይሄ ነው፣ አቃፊ ነን እንጂ ገፊ አይደለም። ስለዚህ የኦሮሚያ ልማት ማህበር ማንኛውም የክልሉ ነዋሪ ልማት ማህበሩ ካቋቋሙ ሰዎች የክልሉ ተወላጅ እና የብሔሩ ተወላጆች ነው ብዬ ያልኩት ለዛ ነው። ስለዚህ ማንኛውም ክልል ውስጥ የነበሩት ዛሬም ሁሉም አማራውም ትግሬውም ጉራጌውም ሁሉም ልማታዊ አስተሳሰብ ያላቸው ሰዎች ኦሮሚያ ለማች ማለት ኢትዮጵያ ለማች ብሎ የሚያስቡ ኢትዮጵያዊ ሁሉ እኛን ስረዳ ነበር። ባለፈው የአሜሪካው ቢሮ የህዝብ ግንኙነት ኃላፊ ወይዘሮ ኩሪያ ለታም ያላቸው ሀሳብ ተመሳሳይ ነው። እቅዳችንና ራያችን ላይንም እንደተናገር ነው። ይሄ ልማት ለመደገፍ አንደኛ ኦሮሞ መሆን የለበትም። የትኛውም ሀገር ተወላጅ መሆን ይቻላል። ልማትን የአንድን አገር እድገት የሚያምን ሰው ሁሉ ገብቶ መሳተፍ ይችላል። ሃይማኖት አያቅደውም፣ ፖለቲካል ስታንድ አያቅደውም፣ ዘራ አያቅደውም፣ ሁሉ ሰው መሳተፍ ይችላል ማለት ነው። የማህበሩ ዳይሬክተር በተገኙበት በትናንቱ የፖርትላንድ ኦሬገን ስብሰባ ላይ አዳማ ውስጥ ላለው ስድስት መቶ ተማሪዎችን ለያዘው አዳሪ ትምህርት ቤት አገልግሎት የሚሰጡ ወደ ሰባ ኮምፒውተሮችና አዳዲስ ላፕቶፖችን መግዣ የሚውል የሰላሳ አንድ ሺህ ዶላር እርዳታ መገኘቱ ታውቀዋል። ቡድኑ ዛሬ ሲያትል ላይ ካለው ተመሳሳይ መርሃ ግብር ሌላ ነገ ሚኒሶታ ሚኒያፖሊስ በማከታተልም የቴክሳስ ከተሞች ሂውስተን እና ኦስተን፣ ከዚያም በፔንሲልቬንያዋ ላንካስተርና በዋሽንግተን ዲሲም መድረኮች እንደሚኖሩ ተገልጿል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን። ወደ ቀጣዩ ዘገባ እናልፋለን። የሲዳማ አርነት ንቅናቄ በምሕፃረ ቃሉ ሲአን ስርአቱ በህገ መንግሥታዊ ጉዳዮች ጣልቃ መግባቱ የለውጡን አካሄድ ጥያቄ ውስጥ እያስገባ ስለመሆኑ ማሳየ ነው ሲል ከሰሰ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢሕዴን በበኩሉ ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ተወያይቷል። ጣልቃ ገባ የሚባልበት ምክንያት ግን የለም ብሏል። ንቅናቄው በሰጠው ጋዜጣዊ መግለጫ ብሔራዊ የምርጫ ኮሚሽን ውሳኔ ህዝብ ለማስፈጸም ዝግጁ ያለ መሆኑን እቃወማለሁም ብሏል። የብሔራዊ ምርጫ ኮሚሽን ምላሽ ለጊዜው ይሄ ዘገባ እስከተጠናቀረበት ድረስ አላገኘንም። ዝርዝሩ ግን ዮናታን ዘብዴዎስ ከአዋሳ እንደሚከተለው ያቀረበው ነው። የሲዳማ አርነት ንቅናቄ ሊቀመንበር አቶ ዱካሌ ለሚሶ እንዳሉት የህዝበ ውሳኔ ቀን በውል አልተገለጸም። የሲዳማ የክልልነት ጥያቄ ምላሽ ያሰጥ መግባትቱና የውሳኔ ህዝብ ቀን አለምታወቁን የተቃወሙ የሰላማዊ ሰልፍ ተካሂዶም ይሄ ነው የሚባል በእሳቸው አገላለጽ ብቃት ያለውን ምላሽ የሰጠም የክልልም ሆነ የፌዴራል መንግስት አካል የለም ብሏል። አሁን ባለው ተጨባጭ ሁኔታ ስርዓቱ በህገ መንግስታዊ ጉዳዮችና በአስፈጻሚ ተግባር ውስጥ አልቃ የገባ ሲሆን ለውጡ ጥያቄ ውስጥ ስለ መግባቱ ማሳያ ይሄ ነው ብሎም የሲዳማ አርነት ንቅናቄ ሲያህን ያምናል ብሏል። የክልሉ ምክር ቤት የተጣለበትን ኃላፊነት እንዲወጣና ዝምታውን እንዲሰበርም ጠይቋል። ተከትሎ አንድ አካል ጉዳዩ የሚመለከተው ምላሽ መስጠት አለበት። ሬፈረንደምም የማደራጀት ኃላፊነት ያለበት የክልል መስተዳደር ምክር ቤት ነው። ስለዚህ ይህን የሚያክል ህዝብ በዚህ አደባባይ ወጥቶ ጥያቄውን ሲያቀርብ ኦፊሻሊ መግለጫ ሲሰጥ አልሰማንም። በቦታው ተገኝቶም ይሄ ነው ምላሹ ያለ ሰው የለም። ይሄ ምንድን ነው የሚያሳየው? ከፍተኛ በህዝብ ላይ ያለ ንቀት ነው የሚያሳየው። በዚህ ጉዳይ ላይ የክልሉ ምክር ቤት መግለጫ ሊሰጥ ኦፊሻል መግለጫ መስጠት አለበት ብለን እናስባለን የስዳማ ህዝብ ጥያቄ ጠይቀዋል ሬፈረንደም ነው ቀረው የቀረች ጊዜ ተረጋግቶ ለመስራት ጊዜ ያስፈልጋል ምክንያቱም ሌሎች ክልሎች በዚህ ምክንያት የሚወጡ አሉ ለነዛም እናስባለን በጋራ ለማሰብ እንዲቻል ታይም ቴብሎቹ ወጥቶ በትክክል ለህዝቡ ሊገለጽ ይገባል መግለጫውን ለጋዜጠኞች በጽሁፍ ያቀረቡት የስዓን የህዝብ ግንኙነት ኃላፊ አቶ ደሳልኝ ሜሳ ራስን በራስ የማስታደር ጥያቄ ህገ መንግስታዊ መስፈርቶችን አሟልቶ በደቡብ ክልል ምክር ቤት ውሳኔ አገኝቶ በብሔራዊ ምርጫ ቦርድ አመቻችነት ውሳኔ ህዝብ እንዲደረግ ደብዳቤ ቢጻፍም ምክር ቤት ቁርጠኝነት ማነስና በፖለቲካ ጣልቃ ገብነት እየተጓተተ ነው ብሏል። ሲአን በሰጠው መግለጫ ምርጫ ኮሚሽን ውሳኔ ህዝብ ለማስፈጽም ዝግጁ አለመሆኑን ተቃውሟል። ህዝበ ውሳኔ ተደርጎ ሊጠናቀቅ ከሚጠበቀው ጊዜ የቀረው በጣት የሚቆጠሩ ወራት ብቻ ሆኖ ሳለ በደቡብ ክልል ምክር ቤት በኩል የቁርጠኝነት ማነስና የፖለቲካ ጣልቃ ገብነት በሰፊው እየታየ እንደሆነ ድርጅታችን ገምግሟል። ይህ ተግባር ህገወጥ ብቻ ሳይሆን እንደቀደሙት ጨለማ ጊዜያት ሁሉ አሁንም የገዢ ፓርቲ ጫና በመንግስት ተቋማት ላይ እያረፈ እንደሆነ የሚያረጋግጥ ነው። ለአብነትም በየካቲት 14 ቀን 2011 ዓ ም የህዝበ ውሳኔ መዘግየትን ምክንያት ተደርጎ በመላ ሲዳማ የተጠራው ሰላማዊ ሰልፍ ፍጹም ሰላማዊ በሆነ አካል መደረጉን ምክንያት በማድረግ ከጋዜጠኞች ለብሔራዊ ምርጫ ቦርድ ለተነሳው ጥያቄ ምላሽ ሲሰጡ ህዝበ ውሳኔ ለማስተባበር በደቡብ ክልል ምክር ቤት ጥያቄ መቅረቡን ገልጸው ነገር ግን ህዝበ ውሳኔ ለማደራጀት ዝግጁ እንዳይደለም ከመግለጹም አልፎ ህዝበ ውሳኔው ይካሄዳል ል ወይ የሚል ከስልጣናቸው ውጭ የሆኑና አግባብነት የሌላቸውን ምክንያቶች እየደረደሩ መቀጠሉ አሁንም ተቋሙ በስርዓቱ ተጽዕኖ ስር መሆኑን የሚያሳይ ሆነው ከብሔራዊ ምርጫ ኮሚሽን ምላሽ ለማግኘት ከትላንት ጀምሮ ያደረግነው ሙከራ አልተሳካም። ስናገኝ የምንመለስበት ይሆናል። መግለጫው ሰሞኑን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የካቲት 19 2011 ዓ.ም አውጥቶ ነበር ያለውን መግለጫ ድርጅቱ ፈላጭ ቆራጭ መሆኑን ያሳየበት መሆኑን ፓርቲያችን አረጋግጧል ይላል። በሀገራችን የመጣውን አንጻራዊ ለውጥ ገ ፓርቲ በመንግስት ተቋማት ላይ በሚያደርገው ጣልቃ ገብነት እንዳይደናቀፍ የህግ አውጭና ፈጻሚው አካል ጤነኛ ግንኙነታቸውን ብቻ መሰረት አድርጎ እንዲያንቀሳቀሱ አጥብቀን እናሳስባለን። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ድርጅቱ ፖለቲካዊ ጣልቃ ገብነት አላሳየም፣ ነገር ግን ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ተወያይቷል ብሏል። ነው ውይይት ያደረግንበት እንደዚ On est gagné à la finesse pour l'a à ይዘናል እዚ ጋ ኮንሲደር ሊደረጉ የሚገቡ ጉዳዮችን ኮንሲደር እናደርጋለን ጣልቃ እንደገባችሁ አድርገው እንደሚያስቡም ነግረውናል ደይደን የክልሉ ገዢ ፓርቲ ነው የመንግስትም ስልጣን አለው እጁ ላይ ስለዚህ ጣልቃ የሚገባበት የሚባል የሚጋር ነገር የለውም በክልሉም ይሁን በሀገሪቱ የመንግስት ስልጣን ውስጥ ክልና ያለው ከመሆኑ ጋር ተያይዞ ሂደቶቹ ላይ ኮንሰርንድ በሆናቸው ጉዳዮች ላይ በመንግስትም ባለው ሀላፊነት እንደ ፓርቲም ደግሞ ህዝቡ የወከለው ህዝብጎች ስላለው የህዝቡን ከማየት ጋር ነው ከዚህ በተጨማሪ መግለጫው የህዝብና ቤት ቆጠራ በተመለከተ ማዕከላዊ ስታቲስቲክስ ኤጀንሲ በሐዋሳና በስዳማ ዞን ሲከተለው የነበረውና ሐዋሳ ከተማ ነዋሪዎችን ከስዳማ ውጭ የማድረግ አዝማሚያ አጥብቆ እንደሚቃወምና በአራተኛው ህዝብና ቤት ቆጠራ የርምት እርምጃ እንዲወሰድ ይጠይቃል። በ1999 በተደረገው ቆጠራ 2.9 ሚሊዮን አካባቢ የተባለው የስዳማ ህዝብ የሐዋሳን 259803 ሳይጨምር ነው። ስለዚህ ከዚህ በኋላ የሚደረግ ህዝብና ቤት ቆጠራ ይህንን አካሄድ በሚያስቆጥርበት ጊዜ ቀድሞ የሰራውን ስህተት ከነ ማብራሪያው አስተካክለው የሐዋሳ ከተማ ህዝብ በስዳማ ዞን ህዝብ ድምር ውስጥ ተጠቃለው የሚገባበትን አሰራር ማካተት እንዳለበት ነው። የብሔራዊ ማዕከላዊ ስታቲስቲክስ ኤጀንሲ የሐዋሳ ቅርንጫፍ ኃላፊ አቶ ብርሃኑ ኃይሉ በበኩላቸው ያለፈው ቁጥራ ውጤት የእኛ ብቻ ሳይሆን የሁሉም ባለድርሻ አካላት የስራ ውጤት ነው ብሏል። ሐዋሳ ብቻ አለ ብዙ በሀገር ውስጥ ባሉ ከተሞች ውስጥ የሪፎርም ከተሞች ተብሎ የተያዘዋል። በነዛ ሪፎርም ከተሞች ለምሳሌ ሐዋሳ ከተማ ካየን ሐዋሳ ከተማ ትልቁ ከተማ ነው። ራሱን የቻለ ማለት ነው። በከንቲባ ሚስትር አለ ስለዚህ በቀንቲ ምሰግድ ራሱን በቀንቲ ባታደር እስከማውቀውና እስከምሰማውን ድረስ እንደዚያ ነገሮችን ሰምቼም አላቅም። አሁን ነው ምትቀጥምን አሁን ግን እንደው መሆን ያለበት ስላለፈው የቆጠራ በማንሳት አላስፈላጊ ውዝግ ውዝ ከመብጣት ይሄን ዙር ሁሉም አካል ቆጠራው ለማሳካት በቅንጅት መስራት ለሁላችንም፣ ለሁሉም፣ ለሀገርም፣ ለህዝብም ለሚፈለገው እንትን ለመድረስ እንደሚጠቅም መገንዘቡ ነው የሚያስፈልገው። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴዮስን ለዘገባው እናመሰግናለን። ከአዋሳም በቀጥታ ወደ ኢየሩሳሌም ይሆናል ጉዟችን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሶስት የተለያዩ የሙስና ወንጀሎች ክሶች እንዲመሰረቱባቸው የሀገራቸው ጠቅላይ አቃቤ ሕግ ሀሳብ አቀረቡ። ሊንዳ ግራንስቲን ከኢየሩሳሌም ያጠናቀረችውን ዘገባ ቆንጅታየ ይዛ የእስራኤል ጠቅላይ አቃቤ ህግ ጠቅላይ ሚኒስትሩ ላይ አንድ ጉቦ የመብላት ሁለቱ ደግሞ የእምነት ማጉደል ወንጀል ክሶች ይመስረትባቸው ያሉት ሁለት ዓመታት ከወሰዱ ምርመራዎች በኋላ ነው። ኔተንያሁ በጠቅላይ አቃቢ ህጉና ግራ አክራሪ የዜና አውታሮች ባሏቸው ላይ የሚወነጅሉኝ በመጪው ምርጫ እንዳላሸንፍ ነው በማለት ብርቱ ነቀፋ አሰምተዋል። የቀረቡብኝ ክሶች በሙሉ ሐሰት ሆነው እንደሚገኙ በጣም እርግጠኛ ነኝ። ደግሞም ገና ለስንትና ስንት ዓመት ጠቅላይ ሚኒስትር ሆኜ የምቀጥል ሰው ነኝ ሲሉ ነው የተሰሙት። ቀደም ሲል የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ እንዲህ ሲሉ ኔተንያሁን አበረታተዋል። እኔ ማለት የምችለው እንደ ጠቅላይ ሚኒስትር ግሩም ሥራ ከናውነዋል። ያን ልናገር እችላለሁ። ጠንካራ ጐበዝ ናቸው። የጦር ኃይላቸውን በደንብ አድርገው የገነቡ ብርቱ ሰው ናቸው። የእስራኤል ጠቅላይ አቃቤ ሕግ ኔተንያሁ መከሰስ አለባቸው ያሉት ምርጫው ሊካሄድ 39 ቀናት ብቻ በቀሩበት በአሁኑ ወቅት ነው። ጠቅላይ ሚኒስትሩንና ሊኩድ ፓርቲያቸውን የመራጭ ድጋፍ ሊሸረሽርባቸው ይችላል ተብሏል። ሶስት የቀድሞ የጦር ኃይል አዛዦች ያሉበት ለዘብተኛ ፖሊሲዎችን የሚያቀነቅን አዲስ ፓርቲ ጠንከር ያለ ድጋፍ እያገኘ ነው። ኔተንያሁ ወንጀል ፈጽመሃል ተብዬ ካልተፈረደብኝ በስተቀር ከስልጣን አልወርድም ብለዋል። ይከሰሱ የሚለው የአቃቢ ህግ ሀሳብ ራሱ ውሳኔ እስኪያገኝ ወራት ሊወስድ እንደሚችል ነው የሚነገረው። አቃቢ ህጉ በተዛመደ ዜና በኔተንያሁ ባለቤት ሳራ ላይ የተመሰረቱት ክሶች እንደሚሰረዙ አስታውቀዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቅድም አሉላ አንድ መቶ ሀያ ሶስተኛው የአድዋ ድል መታሰቢያ ነገ ይከበራል። በዋዜማው ልዩ ልዩ ቅንብሮች፣ ዝግጅቶች አሉን ብለናል። ልክ ነው እና አንዱ ሙዚቃ ሊሆን ይችላል። ልክ ነው። ጂጂዬ ነች ጂጂ ናት። ለዛሬ ለአሁን የመረጥናት ታዲያ ሌሎችም ይኖሩናል። እንደ ሰዓታችን በጣም ጥሩ ስላለች ተወዳጇ ድምፃዊ ጂጂ እናመሰግናለን። ዛሬ የሚለውን ታዲያ ነገ ምን ደግመዋለን። በእለቱ በርከት ያሉ ቅንብሮች ይኖሩናል አድማጮች። ትክክል፣ አንድ መቶ ሀያ ሶስት አመት የዘለቀ የድል በ ስርዓት ዜማ ነው ና አድማጮች፣ የምትከታተሉት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው የ ስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር አሁን ከሚሽ ሶስት ሰዓት ከሰላሳ ስድስት ሰላሳ ሰባት ያመለክታል። አዲሱ አበበ ዋና ዋናውን የዓለም ዜና ያሰማናል። ጠቅላይ ሚኒስትር አብይ አህመድና ለሁለት ቀናት ኢትዮጵያ የገቡት የኬንያው ፕሬዝዳንት ኡሁሩ ኬንያታ የአዋሳ ኢንዱስትሪ ፓርክን ጎበኙ። በጉብኝቱ ወቅት ስለ አጠቃላይ የፓርኩ እንቅስቃሴ ገለጻ የተደረገ ሲሆን የሁለት ኩባንያዎችን የምርት ሂደትም ተዘዋውረው ተመልክተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስራ አምስተኛ ወንጀል ችሎት አቶ ኢሳያስ ዳኛው ላቀረቡት የመጀመሪያ ክስ መቃወሚያ የአቃቢ ህግ ምላሽን አደመጠ። ሶማሊያ ውስጥ በተካሄደ ጥቃት የሃያ ሰዎች ሕይወት ጠፋ። የሌሎችም አርባ ያህል ሰዎች ጉዳት ደርሶባቸዋል። ደቡብ ሱዳን ባለፈው የአውሮፓውያን የካቲት ወር ሰባት ሰዎችን በስቅላት ቀጣች። ሦስቱ ከአንድ ቤተሰብ ናቸው። ሱዳን የሞት ቅጣቷን በስቅላት ነው የምትፈጽመው። ርዕሰ ዜናው ይው ነው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ ቀደም ሲል በአነበብነው አርዕስተ ዜና ጀምረናል። አሁን የአደዋ ድል መታሰቢያ ቅድም እንዳልናቸው ልዩ ዝግጅቶች አሉን። አንዱ ደግሞ ይቀጥላል። ታሪካዊው የአድዋ ጦርነት ሲነሳ አብሮት የሚነሱ ሶስት ታሪካዊ ስፍራዎች አሉ ይለናል መስፍን ከስፍራው ባጠናቀረው ዘገባው የመጀመሪያው የውጫሌ ውል የተፈረመበት ይስማ ንጉሥ የተባለው ሲሆን ሀያ አንቀጾችን የያዘው የውጫሌ ውል የተፈረመው እዚህ ቦታ ነበር ከዛሬ አንድ መቶ ሰላሳ ዓመታት በፊት ሁለተኛው የክተት አዋጅ ታውጆ ኢትዮጵያውያን እንደ አንድ ልብ መክረው እንደ አንድ አካልም ገስግሰው የተሰባሰቡት የወረኤሉ ከተማ ነው። ወረኤሉ ዘማቾቿን አስተናግዳ ስንቅ ቋጥራ በሰላም እንደ ወጣችሁ በድል ተመለሱ ብላ ሸኘች። ሶስተኛው ታሪካዊ ስፍራ ከግማሽ ቀናት ባነሰው ውጊያ ወራሪው ኃይል ድባቅ የተመታበት የአድዋ ተራሮች ነው። እነሆ አድዋ ዘንድሮ መቶ ሀያ ሶስተኛ ዓመቱ ይከበራል። እናም ውሎ የተፈረመበትን የእስማ ንጉሥን አካባቢ እንዲህ እንቃኛለን በመስፍን አራጌቅ ነበር። በሰንሰለታማው የአምባሰል ተራሮች ጉያ ስር እንደ ሰማይ በተንጣለለ ማራኪ ሜዳ መሃል አንድ ኮረብታለች ዳግማዊ አጼ ምኒልክ የኢጣሊያው ንጉሥ ቀዳማዊ ኡምቤርቶ እንደራሴ ከሆነ ኮንት ፔትሮ አንቶኒሊ ጋር ለፊርማ ሲቀመጡ፣ ምናልባትም ቦታው የታላቁ የአድዋ ጦርነት ሰበብ የሆነው ውል ፊርማ ያረፈበት ስፍራ ይሆናል ብለው አላሰቡት ይሆናል። የሆነ ሆኖ ከውጫሌ ከተማ አንድ ሰዓት የእግር መንገድ ርቀት ላይ በሚገኘው ስማ ንጉሥ ላይ ለኢጣሊያ መንግሥት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ የሚል መግቢያ የሰፈረበት ባለ 20 አንቀጽ ስምምነት በአጼ ሚኒሊክና በጣሊያን እንደራሴ መሃል ተፈራረሙ። ሚያዝያ 25 1881 ዓ ም ላይ የተዋዋሉት ውል ግን ከላይ ማራኪ ከውስጥ አዋኪ አንቀጽ የሰፈረበት ነበር። አንቀጽ 17 በግራዝማች ዮሴፍ ንጉሴ ከጣሊያነኛ ወደ አማርኛ የተተረጎመው አንቀጽ የኢትዮጵያ ንጉሠ ነገሥት በአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉም በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን ጣሊያንኛው ግን ኢትዮጵያን አሻንጉሊት አድርጎ ሁሉ ነገር በጣሊያን በኩል የሚፈጸም መሆኑን ያውጃል። የታሪክ ምሁራን እንደሚሉት ወቅቱ አውሮፓውያን አፍሪካን ለመቀራመት በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው የሚመጡበት ስለነበር ለሚኒሊክ ሸፍጡ ሚስጥር አልሆነባቸውም። እናም የማይቀረው ሆነ። አድዋ ከኢትዮጵያ አልፎላ አፍሪካ ከአፍሪካ አልፎ ለካሪቢያን ሀገራት በነጻነት ተምሳሌትነት ተፈረጀ። እንደ ማርከስ ጋርቪ አይነት የጥቁር መብት ታጋዮች ላነገቡት የፓን አፍሪካኒዝም ንቅናቄ አድዋ መሰረት ጣለ። እዚህ አኩሪ ገድል መነሻ የሆነው የውጫሌ ውል የተፈረመበት ቦታ ይስማ ንጉስ ሰሚ ያገኘ ይመስላል። ዛሬ ከክልሉ በተመደበ ከ25 ሚሊዮን ብር በላይ ስፍራውን የቱሪስት መዳረሻ ለማድረግ የተለያዩ ሥራዎች እየተሰሩ መሆኑን ግንባታውን በመፈጸም ላይ ያለው የአማራ ሕንፃ ሥራዎች ድርጅት የይስማ ንጉስ ፕሮጀክት ጽሕፈት ቤት ቴክኒካል ማኔጀር ኢንጂነር ዮሐንስ አሰፋ ይገልጻሉ። ፕሮጀክቱ ባለፈው አመት ሁለት ሺ አስር የካቲት ሀያ ስድስት ስራ ጀምሯል። ፕሮጀክታችን እንግዲህ እየገነባ ያለው ሶስት ብሎኮችን ነው የሙዚየም ህንጻ የሚባል አንድ ብሎክ አለን የካፍቴሪያ ህንጻ የሚባላለ ሁለተኛ ብሎክ ሶስተኛ ብሎክ ዋና ምግብ ያበር መንጌት የምንለው ነው። ጠቅላላ ሁለታ ሀያ አምስት ሚሊዮን ሰባ መቶ ሰባት አራት ሺ ሰባ መቶ ሀያ ብር አካባቢ ሁለታ ያለው ፕሮጀክት ነው። በአሁኑ ሰዓት ምን ደረጃ ላይ ደርሳቸዋል? አሁን የካፍቴሪያ ህንጻ የምንለውን አጠቃላይ ስትራክቸር ስራ እና እነዚህ የግድግዳ ስራዎችን ፕላስተሪንግ ማን ጨምሮ ያለቀበት ሁኔታ ነው ያለው ይህ ሙዚየም የሚባለው ደግሞ እንዲሁ ስትራክቸር ስራ አልቆ የጣራ ስራ እየሰራ ነው ያለንበት ሁኔታ ነው ያለው። እንዲ አፈጻጸሙ ጠቅላላ ወደ ፐርሰንት ስንሰራ ስልሳ ሁለት ፐርሰንት አካባቢ ደርሷል ማለት ነው። ፕሮጀክቱ ፕሮጀክቱ የአካባቢውን ህብረተሰብ የዘመናት ጥያቄ የፈታ ዘርፈ ብዙ ፋይዳ የያዘ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ስትሎ ህማን እሸቱ ገልጸዋል። አንደኛ እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል። ምክንያቱም ይህን አካባቢ ካለማ ነው ቱሪስት መምጣቱ አይቀርም። የመጀመሪያው እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል ብለን እናስባለን። በሰዓቱ ሲፈራረሙበት የነበሩት ዝንጋዮች አሉ። እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለማው የአምባልሰል ተራራዝ አካባቢ ነው፣ ጊሸን የግማደ መስቀሉ ያለበት አካባቢ ዘነው ነው፣ ጎልባሃይ ጽቅዝ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው። ከዛ ውጭ ግን በተደጋጋሚ ሲባልም እንደነበረው የጥቁር ሕዝቦች የድሉ እንትን አድዋ ተራሮች አካባቢ ላይ ይሁን እንጂ የተጸነሰው እዚህ አካባቢ ላይ ነው፣ ስማ ንጉስ አካባቢ ላይ ነው። ምክንያቱም መነሻው እዚ አካባቢ ላይ ነው፣ አንቀጽ 17 የተፈረመበት እና ታሪካችንንም በደንብ ከመዘከር ከማስታወስ፣ ማንነታችንን በደንብ አጉልቶ ከማውጣት ረገድ የአካባቢ ላይ ሲለማ ፋይዳው በጣም የጎላ ነው ማለት ነው። የውጭ ውል ከተፈረመበት ይስማ ንጉስ በሰሜን በኩል ፍልፈላ ደብረገነት ኪዳነ መረት የምትባል ቤተክርስቲያን አለች። የቤተክርስቲያኗ ስብከተ ወንጌል ኃላፊና መክትል አስተዳዳሪ መምህር ቆሞሳ አባ ምድህን ወልደ ገብርኤል ቤተክርስቲያኗ በታሪካዊ የውጭ ውል ስምምነት ወቅት ተሳትፎ እንደነበራት አስታውሰዋል። ታሪኩን የሚዘክር ቋሚ ቅርስ መሰራቱም አገራዊ አንድነትን ለመገንባት ያግዛል ብለዋል። መጀመሪያም ድርድሩ ቦታ ላይ ይቺ ቤተ ክርስቲያን ታቦቷ የሚኒልክ የነበሩት ተጨጌው ጨጌ ገብረ ስላሴ ናቸው። ታቦቷን ይዘው ሂደው እዚያ ቦታ ላይ ተተክላ ድርድር ነበረ። አብሮ ድርድሩ ላይ ታቦትን ይዘው ሂደው ነበረ እና ከዚህም አንጻር አሁን ለወደፊት ላለው ትውልድ ይህን ታሪክ እያስታወሰ የአባቶቻችንን ጀግንነት የአባቶቻችንን አልበገሬነት የሚያስታውስበት ለአሁኑ ወጣቱ ከዚህ የተነሳ ይሄ አሁን ኢትዮጵያዊነት ካሰረሰ የሌለው ወጣት አብዛኛው እየተሰማ ነው፣ በብሔር በጎሳ የመከፋፈል አለ። ይሄ በብሔር በጎሳ ሳይከፋፈሉ በኢትዮጵያዊነት ስሜት ኢትዮጵያዊ አልበገሬነት የሚያሳዩበት ትልቅ አሻራ ስለሆነ ከዚህ አንዱ ይሄ ነው። አንደኛው ፋይዳ ነ ይሄ ዘንድሮ መቶ ሀያ ሶስተኛውን የአድዋ ድል በዓል ሲከበርም አድዋ የአንድነታችን መሰረት ነው የሚል መሪ ቃል በማንገብ ነው እየተንቀሳቀስን ያለ ነው። ስለዚህ እንዲህ አይነት ታሪኮችን መዘከር የእስራኤል ታሪኮችን ማስታወስ አንደኛ ጽናት እንማርባቸዋለን፣ ሁለተኛ በአንድነት ነው አሸናፊነትን መወጣት የቻልነው በሰዓቱ ማለት ነው። እንደዚህ ተከፋፍለን ወይም ሌላ እንትን ሁነን አይደለም። ስለዚህ አንድነትን እንማርባቸዋለን። ማህበረሰቡ አካባቢው ይልማልኝ የሚል ጥያቄ ሲያቀርብ ከራሱ የሚጠበቅበትን በማበርከት ጭምር ነበር ፕሮጀክቱ አሁን እንዲሆን የጣረው አራት ሄክታር መሬት ያለካሳ በነጻ መስጠቱ ለታሪኩና ለማንነቱ ያለውን ቀናኢነት ያስመሰከረበት እንደሆነ አስተያየት ሰጪዎቹ ተናግረዋል። ፕሮጀክቱን ገንብቶ ማጠናቀቅ ግባችን አይደለም የሚሉት የዞኖ ባህልና ቱሪዝም መምሪያ ኃላፊ፣ ይልቁንም ዘላቂነቱን የማረጋገጥ ታሪካዊ ኃላፊነት አለብን ብለዋል። እንግዲህ ሕንፃ ማስመረቅ ሳይሆን ሙዚየም ከተገነባ በኋላ የተለያዩ ቅርሶችን በተለይም ከታሪኩ ጋር ተያያዥነት ያላቸውን ቅርሶች አሰባስበን እዛ ላይ አንዱ የጉብኝት አካል እንዲሆኑ ፍላጎታችን ነው። እንደዚሁም ሐውልትም እናስባለን እዛ አካባቢ ላይ ለሱም ምቹ ሁኔታዎችን እየፈጠር ነው። ሐውልት ይገነባል። የግል ባለ ሀብቱም ገብቶ እንደዚ ሎጆዎችን ሆቴሎችን እንዳለማ ያው የፕሮሞሽን ስራውን የገጽታ ግንባታ ስራውን እዛ አካባቢ ላይ እየሰራ ነው ማለት ነው ብዙ ዓመታት የተከበሩ ትልልቅ እንደው የወገባቸው ስፋት እስከ አስራ ስምንት አስራ ዘጠኝ ክንድ የሚሆኑ ዝግባ ዶላ ከዘጠና አንድ ሀገር ፍቅር ዘስዳት ዝርያ በላይ ያለው አባቶቻችን ለብዙ ዓመታት መቶ ዓመታት ጠብቀው ያስቀመጡት ነው። እንግዲህ ማንም ሳያጠፋው፣ ሁለተኛ በአድዋ መታሰቢያነቱ ሙዚየሙ ሲሰባሰቡ ቅርሶቹ ሲሰባሰቡ አባቶቻችን የጀግንነት ስራ የሰሩበትና የጦር መሳሪያው የጻጻፉት ደብዳቤዎች የጎራዴው በዚህ ጣሊያንን ድል ነፍሰውት ይህንን ያደረጉት እያለ ህብረተሰቡ እያስታወሰ መጥናታዊ ጽሁፍ ለሚያዘጋጁ ለሌሎችም ቱሪስቶች ስቦ ምርምር የሚያደርጉበት ነው። ሁለተኛ ገና ደግሞ ከአስራ አንደኛው ክፍለ ዘመና አስራ አንድ ሀምሳ አምስት አካባቢ ላይ ጀምሮ ብዙ አብያተ ክርስቲያናሶች እዚህ አካባቢ ላይ ነበሩ። እነዚህ አብያተ ክርስቲያና አንሶች ከግራይ በኋላ ፈራርሰው አልተመለሱም። ስለዚህ እነዚያም ቦታዎቹ ስላሉ ተጨምረው ከተጠናበት የዚያን ጊዜ የነበራቸው የስልጣኔ ሂደት የስልጣኔ አሻራቸውን የሚያሳይ ነው ብለን እንገምታለን። ከዚህ ባሻገር አካባቢው መንፈሳዊና ባህላዊ እሴቶች ጎልተው የሚንጸባረቁበት ታሪካዊና መልክዓ ምድራዊ በረከቶች እየታደለ በመሆኑ ህዝባዊ ተጠቃሚነትን ለማረጋገጥ ምቹ ድል ይፈጥራል ተብለዋል። ፕሮጀክቱ ከጥር ሃያ ሰባት ሁለት ሺህ አስራ ሁለት በፊት ተጠናቆ ለአገልግሎት ይውላል። መስፍንን እናመሰግ ልሸልል ነበር መስፍንን እናመሰግናለን። አድማጮች፣ ከአድዋ ጋር አሁንም በተያዘ የፕሮግራም ማሳሰቢያ አለን። ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው። ኢትዮጵያውያን በአስራ ዘጠነኛው ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደመቀ ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ቀጣ አድርገው ለዘላቂው ዓላማ፣ ለትልቁ ዓላማ በመሰለፋቸው ነው። ኢትዮጵያ የብዙ ብሔሮች ሀገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዙሀነቱ አደል ብዙሀነቱ በአግባቡ መያዛ አዎን፣ ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው። እንደ ሰማችሁትም የቀደሙት ፕሮፌሰር ሽመት ሲሻኝ በዚህ በዩናይት ስቴትስ በቨርጂኒያ ክፍለ ግዛት በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት የዩናይት ስቴትስ መንግሥት የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ሲሆኑ እርሳቸውን ተከትሎ የሰማቸዋቸው ደግሞ ፕሮፌሰር ህዝቅኤል ገቢሳ በዚህ በዩናይትድ ስቴትስ በሚሽጋን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። በአድዋ ድል ታሪካዊ ፋይዳ ላይ ባተኮረ ሰፋ ያለ ውይይት በነገው ምሽት ይሰማል። ጠብቋቸው። አሁን ወደ መጨረሻው ቅንብር እንሻገራል። የቨርሞንቱ የሕግ መወሰኛ ምክር ቤት አባል በርኒ ሳንደርስ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በዲሞክራቶች እጅግ እየተጨናነቀ የመጣውን መድረክ ተቀላቅለዋል። ሳንደርስ እንደ መጣኔ ሀብት፣ የአየር ንብረትና የጤና ጥበቃን በመሳሰሉ ቁልፍ ግዳዮች ላይ ተራማጅ አስተያየቶችን በማቅረብ ከሚከራከሩ በርካታ ዴሞክራቶች አንዱ ናቸው። ፕሬዚዳንት ዶናልድ ትራምፕና ሌሎች በብዛት ያላቸው ሪፐብሊካኖች ዲሞክራቲክ ፓርቲው ወደ ሶሻሊዝም እያመራ ነው ሲሉ ይከሳሉ። አሁን የሚታየው ሁኔታ በመጪው ዓመት ለሚካሄዱ ትላልቅ የርዕዮተ ዓለም ክርክሮች መድረኩን እያዘጋጀ መሆኑ ይዘገባል። ጂም መሎን ከዚህ ከዋሽንግተን ያጠናቀረው ዘገባ አለ። ሰለሞን ክፍሌ ነው የሚያቀርበው። በዲሞክራቲክ ፓርቲ ውስጥ ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩት ፖለቲከኞች እነ ካማራ ሃሪስን፣ ኮሪ ቡከርንና ኤሊዛቤት ዋረንን ያካትታሉ። ሁሉም በምረጡኝ ዘመቻቸው ላይ ድምፅ ሰጪዎችን እየቀሰቀሱ ነው። ኤሊዛቤት ዋረንን እንስማ። ድሪም ቢግ። ይህን ስግል ማሸነፍ እንችላለን። በትልቁ አልሙ። ጠንክራችሁ ታገሉና አሸንፉ። ራሳቸውን እንደ ዲሞክራሲያዊ ሶሻሊስት አድርገው የሚያዩት የቬርሞንቱ ሴናተር በርኒ ሳንደርስ ከዲሞክራቲክ ፓርቲው ለፕሬዚደንትነት የሚወዳደሩትን በርካታ ፖለቲከኞች በቅርቡ ከተቀላቀሉት መካከል አንዱ ናቸው። ስለ ዘመቻቸው ያስረዳሉ። የምረጡን ዘመቻችን ዓላማ ለጥቂቶች ሳይሆን ለብዙሃን የሚሠራ መንግሥትና ምጣኔ ሀብት ለመፍጠር ነው። እንደ ቬርማንቱ ሳንደርስ ሁሉ ይህን መሰሉ ብርታት የሚታይበት ዘመቻ ኮንግሬሱን አዲስ ከተቀላቀሉ የተወካዮች ምክር ቤት አባል ከኒውዮርኳ አሌክሳንድራ ኦካሲዮ ኮርቴዝም በግልጽ ይታያል። አዲስ የአየር ንብረት ጥበቃ ዕቅዳቸውን እየገፉበት ነው። አሌክሳንድራ ኦካሲዮ ኮርቴዝ ይችን አገር ወደ ቀጣዩ ዘመን ልናሸጋግር በመሆናችን በጣም በጉጉት እየጠበኩ ነኝ። ከእንግዲህ ያሳለፍናቸው ጊዜያት ወደ ኋላ አይጎትቱንም። ዲሞክራቶች የአየር ጥበቃን ለማሻሻል ሀብታሞች የሚከፍሉትን የግብር መጠን ለመጨመርና የመንግሥቱን የጤና ጥበቃ መርሃ ግብር ለማስፋት ያላቸው ዕቅድ ግን ከሪፐብሊካኖችና ከፕሬዝደንት ዶናልድ ትራምፕ ጠንካራ ትችት ቀስቅሷል። ትራምፕ በዘመቻቸው ላይ ለደጋፊዎቻቸው አጠንክረው የሚነግሩት ይህንኑ ነው። ሶሻሊዝምን እዚህ በዩናይትድ ስቴትስ ተግባራዊ ለማድረግም የሚሞክሩ አሉ። እንደገና ለእናንተ የምናገረውና ዓለምም እንዲሰማ የምፈልገው አሜሪካ በምንም አይነት ሶሻሊስት አገር እንደማትሆን ነው። ፈጽሙ ፈጽሞ አትሆንም። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ አስደሳች ክርክር፣ ስፋት ያለው ፓርቲ አካል የመሆን ስሜት የፈጠረው ነው ይላሉ። ናንሲ ፔሎሲ ዌልከም ቱ ዘ ዴሞክራቲክ ፓርቲ ዊ አር ኖት አ ረበር ስታምፕ ፎር ኤኒባዲ ወደ ዲሞክራቲክ ፓርቲው እንኳን ደህና መጣችሁ። እኛ ማንም በማኅተምነት የሚጠቀምብን ፓርቲ አይደለንም። እኛ ብቻውን የቆመ ጥርብ ድንጋይም አይደለንም፣ ሆነንም አናውቅም። ማን ነው በዚህ መልክ የሚገለጽ ፓርቲ መምራት የሚፈልገው? ዲሞክራቶች ርዕዮተ ዓለምን በተመለከተ የተከፋፈሉና በፓርቲ ውስጥም እርስ በርስ እንደሚጋጩ ለረጅም ጊዜ ሲነገርላቸው ቆይቷል። ላሪስ አባቶ የፖለቲካ ተንታኝ ናቸው፣ ያስረዳሉ ይህን ሁኔታ እንደ አስቂኙ ዊል ሮጀርስ በደንብ የገለጠ የለም። እንደ አውሮፓ አቆጣጠር በ1920 ዓ ም ላይ እንዲህ ነበር ያለው፣ የየትኛውም የተደራጀ የፖለቲካ ፓርቲ አባል አይደለሁም፣ እኔ ዴሞክራት ነኝ። አሁንም እያየን ያለነው ይህንኑ ነው። በዴሞክራቲክ ፓርቲው ውስጥ ብዙ አንጃዎች አሉ። ሁሉም የሚወከሉት ደግሞ በአንድ በሁለት ወይንም በሦስት እጩ ነው። የዲሞክራቲክ ፓርቲው ድምፅ ሰጪዎች በመጪው ዓመት የሚወክሏቸውን እጩ ፕሬዝደንት ሲመርጡ የሆኑ የራሳቸው መመዘኛዎች እንደሚኖራቸው ይታመናል። በብሩኪንግስ ተቋም አባሏ ኢሌን ካማራክ ገለጻ መሠረት በሀገሪቱ ላይ የተደቀኑ ፈተናዎችን መቋቋም የሚችል ወጣት ብርቱና በቂ ሕዝባዊ ድጋፍ ያለው እጩ ይሻሉ። በዚህም በዚያም ፈጽሞ ከዶናልድ ትራምፕ የተለየ ሰው ይሆናል የሚፈልጉት ብዙ ዲሞክራቶች። ይበልጥ የሚፈልጉት ግን አሁን ያሉትን ፕሬዚደንት በምርጫ የሚያሸንፍ እጩ ማግኘትን ይሆናል የሚሉት ደግሞ ሌላው የፖለቲካ ትንታኝ ጂም ኬስለር ናቸው። በእጩ ፕሬዚዳንትነት የሚቀርበው ተወዳዳሪ እንደ በርኒ ሳንደርስ አይነት ያለ አጀንዳ ይዞ ብዙ ወደ ግራ የሚገፋ ከሆነ በዶናልድ ትራምፕ የሚሸነፍ ይመስለኛል። ብዙ ዲሞክራቶች በዚህ አስተያየት ላይ በአንድነት የቆሙም አይመስለኝም። ከፖለቲካም አንጻር ቢሆን አቋማቸው ይህ አይመስለኝም። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እና የቀድሞው የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ በቅርቡ ይህን በዲሞክራቶች የተጨናነቀውን መድረክ ሊቀላቀሉ እንደሚችሉ ሲገመት በተፎካካሪዎች መካከል ቀድመው የሚካሄዱ ክርክሮችን ከወዲሁ በጉጉት እንዲጠበቅ እያደረጉ ነው። ሰለሞንን ለዘገባው እናመሰግናለን። አድማጮች፣ አንድ የአድማጭ ግጥም ደርሶናል። እንኳን ለ መቶ ሀያ ሶስተኛው የአድዋ ድል መታሰቢያ በዓል አደረሰን ይላል። ቴዎድሮስ አበበ ናቸው ከዚህ ከዋሽንግተን ያደረሱን የታደሉት የወረራው ግዙፍነት የዘመቻው ትልቅነት የትግሉ መራራነት የድሉ ጣፋጭነት እየገረመኝ እያስደነቀኝ ለማወቅ ስሻ ምስጢሩን ወርቅ ለበስ ትርጉሙን ሆኖ አገኘሁት የጠለቀ ከጀግንነት የረቀቀ ከሰማዕትነቱ ከመሥዋዕትነቱ ጀርባ ከጦር ሜዳው ባሻገር ከትንቅንቁ አምባ ቃል ኪዳን ይዘው ነው የዘመቱ እምነታቸውን አንግበው የጽናት ነጋሪት እየመቱ ጉልበታቸውን ያገዘፈው፣ ወኔያቸውን ያጋለው፣ ጦራቸውን ያሾለው፣ ጎራዴያቸውን የሳለው፣ ጋሻቸውን ያጠጠረው፣ ጉዞአቸውን ያከበረው እምነታቸው ነው፣ ጽናታቸው፣ የትውልድ ቃል ኪዳናቸው። የነፃነት ውርስ ለማቆየት፣ ባለ ራዕይ ትውልድ ለማየት ፈልገው ነው የሞቱላት፣ የቆሰለው፣ የደሙላት። ለኢትዮጵያ የተሰዉ፣ ለክብሯ በአድዋ ቴዎድሮስ፣ እናመሰግናለን። የአድዋ ድል መታሰቢያ ዝግጅቱ እንደ ሰማችሁት በዋዜማው ጀምሯል። ነገ የሚበዙ ዝግጅቶቻችን እዚሁ ላይ ያቆዩናል። ታዲያ አዲሱ በዜማ ብንሰናበት ምን ይመስልሃል? ድንቅ ነው እንጂ አሁን ይሄ ይጠየቃል። ወዲሁም አርብ ምሽት ነው፣ ዜማ ምሽት ነው። አድዋም ነገ ነው፣ ዛሬ ዋዜማው ነው። ቅልጥ ያለው በዓል መጠርጠር ግን ልትጠየቅ ነው። የዜማውን ርዕስ ማስታወቂያ አንተ ፋንታ ሊሆን ነው። ዜማው መግቢያው ተጀምሯል። ጥቁሩ ቴዲ ትክክል ነው። ጥቁር ሰው በቴዲ አፍሮ። በእኛ በኩል አድማጮች በዚሁ ተሰናበትን። ተናደሮ የትግርኛ ፕሮግራም ይቀጥላል። አዲሱ አበበና አሉላ ከበደ ነን።